35 ወጣት ሴቶችን ያቀፈውና የለው ሙቭመንት በመባል የሚታወቀው የሴቶች መብት አቀንቃኙ ቡድን በሴቶች ላይ የሚፈጸም የጾታ ጥቃት ግፍና በደልን በመቃወም የሴቶችን የተለያዩ መብቶች በዘመቻ መልክ በማስተማር እንቅስቃሴውን ከጀመረ ዓመታት እንደተቆጠሩ የወቅቱ የቡኑ ተጠሪና የሴቶች መብት ተቆርቋሪ ወጣት ምህረት ቁባይ በርሄ ተናግራለች። በቡድን መልክ ተሰባስበው ተሰባስበውና ለቡድኑ ስያሜ ሰጥተው መንቀሳቀስ የጀመሩት ከሰባት ዓመት በፊት የኢትዮጵያ አየር መንገድ ዋና አስተናጋጅ የነበረችው ሆስተስ አበራሽ ሀይላይን በቀድሞ ባለቤቷ ሁለት ዓይኖቿ ከጠፋ በኋላ ነበረ። ከዚያ በኋላ ትላለች ወጣት ምህረት፣ በጣም አስተንጋጭ ነገር ነበር በዛ ጊዜ የሆነው እና ስናስተውለው፣ ሰዎች በዛ ጊዜ ማውራት ጀመሩ፣ ዲስካስ ማድረግ ጀመሩ። በጣም ሰው ተደናገጠ፣ ብዙ ሰባዎች ተዘጋጁ፣ ሰው በጣም ተረበሸ። ግን ያ ስሜት ብዙ ሊቀጥል አልቻለም ነገር ሊፈጠር ቻለ። ማህበረሰባችን ውስጥ አይነት ባህል ሳለን እንደዚህ አይነት ነገሮችን የሚመግብ የሚለውን ነገር ልንቀጥልበት አልቻልም። አንድ ጊዜ መጥፎ ነገር ሲያጋጥም ኮፍ ብሎ ማአት ነገር ይደረጋል፣ ማአት ሰው ይጮሃል፣ ግን አይቀጥልም ይሄ ነገር እና እንዴት ነው ማድረግ ያለብን? ቀጣይነት ያለው ነገር እንዴት ነው ሊኖር ነው በቀጣይነት ሰው እንዲያወራበት ማድረግ የምንችለው? ብለው ወጣት የአዲስ አበባ ዩኒቨርሲቲ ተማሪዎች ባወሩበት ወቅት ያመጡት ሀሳብ ነው ቴብል ዴይ። ከዚያም የመብት ተቆርቋሪ ቡድን የጠረጴዛ ቀን ማለትም ቴብል ዴይ ሲል በመሰየም ወጣቶችን በሰፊው የሚያገኙባቸውን ቦታዎች በመምረጥ ስለ ፆታ ጥቃት እንዲሁም ስለ ጎጂ ልማዳዊ ድርጊቶች ርዕሶችን በማንሳት ውይይት እንጀምል ቤሲክሊ አንድ ቴብል ያወጡና አዲስ አበባ ዩኒቨርሲቲ ግቢ መሀል ወይ ሎ ስኩል ወይ መጽሐፍ የሚሸጥበት አካባቢ ያለ እና እዛ ጋር ቆመው ተማሪዎች በሚያልፉበት ጊዜ በዚህ ሳምንት ይሄንን ጉዳይ ነው የምናወራው፣ ስለዚህ ጉዳይ ምን ታስባላችሁ እያሉ ከፆታ ጋር እና ከጾታ ጥቃት ጋር የተገናኙ አዲስ ሀሳቦችን እያመጡ በየሳምንቱ ከሰዎች ጋር ማውራት ጀመሩ ማለት ነው። ከአዲስ አበባ ዩኒቨርሲቲ ማህበረሰብ አባላት ጋር እነዚህ ነገሮችን እያወሩ ለወደፊቱ እንግዲህ ቀስም እያሉ ቢሆን ባህላችንም የምናሻሽልበት መንገድ ነው ብለው ስላሰቡ ማለት ነው። የሎ ሙቭመንት የተሰኘው ስለ ሴቶች መብት የሚሟገተው ቡድን አዲስ በቀየሰው መርሃ ግብር መጽሐፍ የማንበብ ልምድን ለማዳበር የሴቶች የንባብ ቀን በመጀመሩ በጣም ኮርቻ ኮርቻለሁ ስትል ወጣት ምህረት እቁባይ በርሄ ገልጻለች። አሁን በጣም ምኮራበት ና በጥሩ መንገድ እየሄዳ ያለው የሎ ሙቭመንት ቡክ ክለብ ነው። የሎ ሙቭመንት የሎ ሙቭመንት አባላት ና ሌሎች መምጣት የሚመቻቸው መጽሐፍ ማንበብ የሚወዱ የመጽሐፍ ባህላቸውን ማዳበር የሚፈልጉ ሴቶች ያካተተ ቡክ ክለብ ነው። በየወሩ አንድ መጽሐፍ እናነባለን። ባለፈው ወር ያነበብነው ሰመመን ነበረ እና ጸሐፊ ነቶኝ ያ አግኝቶን ነበር ስለ መጽሐፉን ከኛ ጋር ሰው ነበር። በጣም ነበር ደስ ይለው። አሁን ደግሞ የትሬቨር ኖዋን ቦርን ኤ ክራይም እያነበብን ነው። አንድ ወር አማርኛ መጽሐፍ ከዛ በሚቀጥለው ደግሞ ዘኛ መጽሐፍ እያነበብን ነው። ቡክ ክለብ አስቀጥለ ማርች ኤት የሴቶች ቀን ብቻ ሳይሆን በአጠቃላይ እንደ ማህበረሰብ እንዴት የተሻለን ልንሆን እንችላለን ብለን ስናስብ፣ በሴቶች አኳያም ሊከበር የሚገባውን መብት ማጤን እንችላለን ስትል የየለው ሙቭመንት፣ የወቅቱ የቡድኑ ተጠሪና የሴቶች መብት ተቆርቋሪ ወጣት ምህረት ቁባይ በሬ ተናግራለች። ማርች የሴቶች ቀን ብቻ ሳይሆን በአጠቃላይ እንደ ማህበረሰብ እንዴት የተሻለ አል እንሆናለን፣ ደካማነታችን ከየት ነው የመነጨው፣ ማንን እየጎዳን ነው፣ ማንን እያሳሰብን ነው፣ ወደፊት ለመሄድ የተሻለ ማህበረሰብስ ለመሆን ምን ይጎለናል፣ የሚሉትን ጥያቄዎች ስናስብ በሴቶች አንፃር ደግሞ ያለውን ችግር የምናጤንበት ጊዜ ነው እያስባለሁ እና ሁላችንም አካባቢያችን ያለውን ነገር የማሻሻል ግዴታ አለ። በሚላችንም አካባቢያችን አጠገባችን ያለው ነገር ተጠያቂ ከሆነ አለምም ማተሻሻልበት ምክንያት የለም፣ ኢትዮጵያ ማተሻሻልበት ምክንያት የለም ብዬ አስባለሁ። በጀርመን ቫይማር በተባለው አስተዳደር ከጎርጎሮሳዊው ከነሐሴ አንድ ሺ 918 ጀምሮ 21 ዓመት የሞላት ሴት ከወንድ እኩል ለምርጫ ድምጿን መስጠት እንደምትችል የሚደነግግ ህግ በህገ መንግስቱ ላይ መስፈሩን ያውቃሉ።